SBS Radio ወቅታዊ ጉዳዮች። የዓለም ጤና ድርጅት የጣዕምና ሽታ ማጣትን በኮሮና ቫይረስ ህመም ምልክትነት ካካተተ ወራት በኋላ እንግሊዝ በኮሮና ቫይረስ ህመም ምልክትነት ባህር መዝገባ ውስጥ አስፈራለች። ይኸው የእንግሊዝ እርምጃ የአውስትሬልያ የጤና ባለሥልጣናትም የማጣጣምና የማሽተት ስሜቶች ማጣትን በይፋ የኮቪድ-19 ህመም ምልክትነት ውስጥ ሊያካትቱ ይገባ እንደሆና እንዳልሆነ ውይይቶችን ቀስቅሷል። እንግሊዝ ከዚህ አቋም ላይ ከመድረሷ በፊት ሰዎች ራሳቸውን እንዲያገሉ መሳሰቢያ ትሰጥ የነበረው ሳልና ትኩሳት ሲያድርባቸው ነበር። ከጆሮ አፍንጫና ጉሮሮ ሐኪሞች ለሳምንታት በተደረጉ ብርቱ ግፊቶች ሳቢያ የእንግሊዝ ጤና ሚኒስትር ማት ሃንኮክ ይፋዊ የሆነ የኮሮና ቫይረስ ምልክቶች ዝርዝር ውስጥ የሽታና የጣዕም ስሜቶችን ማጣት መካተቱን ሲገልጡ From today we are including anosmia, which means that if you've lost your sense of smell or <laughs> ባይከሰቱም ብለዋል። የኪንግስ ኮሌጅ ቀዶ ሕክምና ሐኪም፣ ሲናይ ባራዚ የማሽተት ስሜታቸውን ያጡ ቢሆንም በእንግሊዝ የኮሮና ቫይረስ ምክረ ሐሳቦች መሰረት ትኩሳት እስከሚሰማቸው ድረስ የሕክምና ተግባራቸውን ያከናውኑ ነበር። በኋላም በቫይረሱ የተያዙ መሆናቸው ተነግሯቸዋል። እንዲሁም የብሔራዊ ጤና ግልጋሎት የአጥንት ክሊኒካዊ ነርስና የቀድሞዋ የእንግሊዝ ቴሌቪዥን ላቭ አይላንድ ኮከብ የነበረችው ራቸል ፌንቶን በሽታና ጣዕም ማጣት ዋነኛ የኮሮና ቫይረስ ምልክትነት ተመርምራ በበሽታው መያዟን አውቃለች። የዓለም ጤና ድርጅት የጣዕምና ሽታ ስሜቶች ማጣትን በትኩሳት፣ ደረቅ ሳል፣ ዝለትን የመተንፈስ ችግርና ሌሎች ምልክቶች ጋር በታካይነት ካካተተ ሳምንታት ተቆጥሯል አውስትሬልያ ውስጥ የብሔራዊ ጤና ዲፓርትመንት በዋነኛ የኮቪድ-19 ምልክትነት ትኩሳት ሳል የመተንፈሻ አካላት ምልክቶች የጉሮሮ ክርክራና የትንፋሽ እጥረትን አስፍሯል currently the department of health lists the following symptoms of covid-19 on the website fever respiratory symptoms coughing sore throat shortness of breath Other symptoms can include runny nose, headache, muscle or joint pains, nausea, diarrhea, vomiting, loss of sense of smell, altered sense of taste, loss of appetite and fatigue. Professor Simon Kenny, by Flinders University ya Joro Afinchana, Yaguro Caddo Hukemna, Hakimna, Ya Australia, Yarasana Angit Caddo Hukemana, Hebratisab Kalaka Bay. በመላው ዓለም የሽታና ጣዕም ስሜቶችን ማጣት በኮሮና ቫይረስ ምልክትነት እንዲካተቱ ግፊቶች ሲካሄዱ ተመልክተዋል። በቅርቡ ለህትመት የበቁ ስድስትና ሰባት የምርምር ግኝቶችን በማጣቀስም 61 ፐርሰንት ያህል የኮቪድ-19 ህመምተኞች የሽታና ጣዕም ስሜቶቻቸውን ያጡ መሆናቸውን ገልጠዋል በአውስትሬሊያ ብሔራዊ ዩኒቨርሲቲ ተላላፊ በሽታዎች ሐኪም የሆኑት ሲንጃያ ሲናይካ ከፕሮፌሰር ካኒ ጋር እንደሚስማሙ ተናግረዋል። ፕሮፌሰር ኬኒ ሰዎች የሽታና ጣዕም ስሜቶቻቸውን ሲያጡ በኮሮና ቫይረስ ምልክትነት ወስደውት ምርመራ እንዲያካሂዱ ያበረታታሉ። ስለ ኮሮና ቫይረስ በቋንቋው ወቅታዊ መረጃን ካሹ ኤስቢኤስ ዶት ኮም ዶት ኤዩ ስላሽ ኮሮና ቫይረስ ድረገጻችንን ይጎብኙ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.